The Voice of America. ኢትዮጵያ በህዳሴ ግድብ አሞላልና አስተዳደር ዙሪያ የሚደረገው የሶስትዮሽ ድርድር ሳይጠናቀቅ የአባይን ግድብ ለመሙላት በመወሰኗ አሜሪካ ለኢትዮጵያ የምትሰጠውን እርዳታ በጊዜያዊነት ያገደችው ፕሬዚዳንት ዶናልድ ትራምፕ በሰጡት አመራር መሆኑን የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት አስታውቋል። የውጭ ጉዳይ ሚኒስትሩ ቃል አቀባይ ሞርጋን ኦርታገስ ለአሜሪካ ድምጽ በላኩት መግለጫ አሜሪካ በህዳሴ ግድብ ደህንነት ዙሪያ ላይ ስምምነት ሳይደረስ የሚጀመር የውሃ ሙሌት በተፋሰሱ ዙሪያ የሚገኙ ሀገራትና ህዝቦች ላይ አደጋ ሊያደርስ ይችላል የሚል ስጋት እንዳላት በተደጋጋሚ መግለጿን ጠቅሰዋል። የውሃ ሙሌቱ ኢትዮጵያ በሐምሌ ወር ላይ የተናጠል እርምጃ ላለመውሰድ የገባችውን ውሳኔ የሚጥስ ነውም ብለዋል። ኢትዮጵያ የህዳሴውን ግድብ ለመሙላት መወሰኗን ተከትሎ ባሳለፍነው ሳምንት አሜሪካ ለኢትዮጵያ የምትሰጠውን በሚሊዮኖች የሚቆጠር የገንዘብ እርዳታ ለጊዜው ማገዷን አስታውቃለች። እገዳው በቀጠናዊና የድንበር ጸጥታ ጉዳዮች ላይ የሚደረጉ ድጋፎችን እንደሚያካትት ተገልጿል። ይህን ተከትሎ የኢትዮጵያ መንግስት አሜሪካ ያሳለፈችው ጊዜያዊ ውሳኔ ላይ ማብራሪያ እንድትሰጥ መጠየቋን የኢትዮጵያ ገንዘብ ሚኒስትር ሚኒስትር ዴኤታ አቶ ብዮብ ተካልኝ ለአሜሪካ ድምጽ ተናግረዋል። ኢትዮጵያና አሜሪካ ካላቸው ጠንካራ ትስስር አንጻር አሜሪካ ጉዳዩን በጥንቃቄ ያሰበችበት አይመስልንም። ይሄ ጉዳዩን በደንብ ያለመረዳት ይመስልናል። ቀጣይነት ያለውም አይመስልንም። ኢትዮጵያ እያደረገች ያለችው በየትኛውም ሕግም ሆነ የሞራል ጥያቄ ቢመዘን ትክክል ስለሆነ ውሳኔያቸውን እንደገና ያስቡበታል ብለን ተስፋ እናደርጋለን። አሜሪካ ለኢትዮጵያ የምታደርገውን እርዳታ ለማቋረጥ የወሰደችው እርምጃ በዋሽንግተን ሳምንታት የፈጀ ክርክር የተደረገበት ሲሆን አንዳንድ የውጭ ጉዳይ ሚኒስትር ባለስልጣናት እርምጃው ያልተፈለገ የዲፕሎማሲ ቅራኔ ሊያስከትል ይችላል ሲሉ ተቃውመውታል። ለዋይት ሀውስና ለፕሬዚዳንት ትራምፕ ቅርበት ያላቸው ደግሞ ኢትዮጵያ ከሱዳንና ከግብጽ ጋር ስምምነት ላይ ሳትደርስ ውኃ ሙሌት በመጀመሯ ማስተማሪያ ልትደረግ ይገባል ሲሉ ተሟግተዋል። አሜሪካ ያገደችው የገንዘብ እርዳታ ለድርቅ፣ ለኤች አይቪ፣ ለፍልሰት፣ ለስደተኞች እንዲሁም ለተለያዩ ሰብአዊ እርዳታዎች የሚደረገውን ድጋፍ እንደማያካትት የውጭ ጉዳይ ሚኒስቴር መግለጫ ገልጿል። ለኮቪድ አስራ ዘጠኝ ወረርሽኝ መከላከያ እንዲውል ቃል የተገቡት የመተንፈሻ መርጃ መሳሪያዎችና ለአስተዳደራዊ ድጋፍ የሚውለው የገንዘብ እርዳታም በተቋረጠው ድጋፍ ውስጥ አልተካተተም። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ